የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለዘመን ፈተና ምን አይነት መላ ይኖር ይሆን? የትኛው ወደ ተሻለ አቅጣጫ ያራምድ? የትኛውስ አገርና ሕዝብ ከገቡበት የፍጅት አዙሪት ለመውጣት ይረዳ ይሆን በአንዳንዶች ዘንድ ብዙ ተስፋ የተጣለበትንና አንዳንዶች ደግሞ በእርግጥ ዘላቂ መፍትሄ ስለማምጣቱ ጥያቄ የሚያቀርቡበት አገራዊ ምክክር ከወዲሁ መታየትና መመርመር ያለባቸው ሊያስኬዱ የሚችሉ ይሆናል የሚባሉትን መንገዶች ፍለጋ ቁልፍነቱን ያህል አገራዊው ምክክር በተጨባጭ ላይ ያመጣ ስለሚችለው ጉዳይ ምንነትስ ስምምነት ይኖር ይሆን? በእርግጥስ ምን አይነት ሁነኛ ፍሬ ማስገኘት ይቻለዋል? በአገር ውስጥና በውጭ ሀገር የሚገኙ ሁለት የምሁራን ተቋማት በሁለት ተከታታይ መድረኮች ጥናታዊ ጽሑፎችን ካቀረቡት አንጋፋ ምሁራን ውስጥ አራቱን ጋብዘን አወያይተናል። ከምሽቱ ቅንብሮቻችን አንዱ ይመለከተዋል። በበረታ ስቃይ ውስጥ ሆነው ሳይቀር ሌሎችን የሚያነቃቁ ከፈተናቸው አልፈው ለሌሎች የሚበጅ አንዳች ማድረግ የሚችሉ በእርግጥ እነርሱ ብርቱዎች ናቸው። እንዳልኩ ሁን ባለሁበት ሁኔታ ሆኜ አይደለም። ነገሮች የሆኑ ፍርሃት ስለነበረኝ ነው። የነበረብኝ ህመም ከአልጋማ ያስነሳ፣ ከኦክስጅን አፍንጫ ላይ ተሰክቶ እንደዚህ ነበረ የቆየሁት። በዛ ሰዓት መሞት ፈራ መሞት የፈራሁት አንድ ነገር ሳላደርግ መሞት የሚለው ነገር ማለት ነው። አዴው ዘሪሁን ይባላል። እንዲህ ባለ ብርቱ የህመም ስቃይ ውስጥ ሳለ በጊዜው ካለበት ሁኔታ ተሻግሮ ምን ሰራሁ ብዬ ልለፍ በሚል ራሱን አነሳስቶ ጋባዥ አቀራረብ የተከተለ የሁለተኛ ደረጃ የኬሚስትሪ ትምህርት መጽሐፍ ለመጽሐፍ የበቃ ነው። አስደማሚ ምግባርና አስተሳሰቡ ልባችንን ነካው እኛኑም መልሶ አነቃቃን ሲል የፌስቡክ ጓደኞቹና ወዳጆቹን አስተባብሮ ደራሲውንም ተማሪዎቹንም ለማገዝ የተነሳውን የዋሽንግተን ዲሲ አካባቢ ነዋሪም ጋብዘናል። አብረውን ያመሻሉ። ንጉሴ አክሊሉም ከአዲስ አበባ ባለፈው የራዲዮ መጽሔት ከጀመረው የወርሃ መጋቢት ውጎቹ ጋር ተመልሷል። ጤና ይስጥልን። እንደምን አመሻችሁ? ክብራትና ክቡራን አድማጮቻችን እንደምንስ ሰነበታችሁ? ከዛሬ እሁድ መጋቢት 25 2014 ዓ ም ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደነን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰአቱ ከሰዓቱ የዓለም ዜና በኋላ እንመልሳለን። ጠብቆነ እንደምናመሻችሁ፣ አድማጮች። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የሕክምና አጋዥ ቁሳቁሶችን ምግብ እንዲሁም ውሃ አካሚ ግብአቶችን የጫኑ መኪኖች በአፋር ክልል በኩል ትናንት ቅዳሜ ትግራይ ክልል እንደደረሱ ዓለም አቀፉ የቀይ መስቀል ኮሚቴ ይፋ አደረገ። ከመስከረም ወር ወዲህ በየብስ የማጓጓዣ መንገድ የደረሰ የኮሚቴው የመጀመሪያ ድጋፍ መሆኑንም ድርጅቱ በአሰራጨው ጋዜጣዊ መግለጫ ላይ ተመልክተዋል። በርካታ በትግራይ ክልል የሚኖሩ ህዝቦች የጤና አገልግሎት፣ በቂ ምግብ አቅርቦትና መሠረታዊ ቁሳቁሶችና አገልግሎቶችን በማግኘት ረገድ በእጅጉ ፈታኝ በሆነ ሁኔታ እንደሚገኙ ያስታወሱት የዓለም አቀፍ ቀይ መስቀል ኮሚቴ ልኡካን መሪ ኒኮላ So, one awesome. በቅርቡ የተደረሰውን የተኩስ አቁምና በእጅጉ የሚያስፈልጉ ሰብአዊ ድጋፎች ወደ ትግራይ ክልል እንዲገቡ መተላለፊያ ለመፍቀድ ሁለቱ ወገኖች ያሳዩትን ፍላጎት ተቋማቸው በበጎ እንደሚቀበለው አክለዋል። አሁን ላይ በየብስ ማጓጓዣ ወደ ክልሉ ከገባ ድጋፍ በተጨማሪ ተቋሙ ከጥር ወር ጀምሮ ለስኳር በሽተኞች የሚሰጠውን ኢንሱሊንን፣ ኦክሲቶሲን፣ ቲታነስ ቶክሲድና የቀዶ ሕክምና ቁሳቁሶችን ጨምሮ አስፈላጊ ቁሳቁሶችን የያዙ አርባ ጭነቶችን ባየር አጓጉዟል። ይህ በእንዲህ ያለ በአፋር ክልል ዘጠኝ ያክል የግዛት ውስጥ ተፈናቃዮች የስንዴ ዱቄት፣ የአተር ክክ፣ ጨውና ዘይትን የመሰሉ የምግብ ድጋፎች እንደተደረገላቸው፣ ተጨማሪ 9,000 ሰዎች ደግሞ የአስቸኳይ ጊዜ የቤት ውስጥ መገልገያ ቁሳቁሶች ድጋፍ እየተደረገላቸው መሆኑን ተቋሙ አስታውቀዋል። በሰሜን ሶማሊያ ሀርጌሳ በሚገኘው ዋና ገበያ በትናንትናው ዕለት የተቀሰቀሰ እሳት በጥቂቱ 28 ሰዎችን እንዳቆሰለና በመቶዎች የሚቆጠሩ የንግድ ቤቶችን እንዳወደመ የከተማዋ ባለሥልጣናትና ምስክሮች አስታውቁ። ምስክሮቹ እንደተናገሩት ሌሊት ላይ የተነሳው እሳት የተቀሰቀሰው አሮጌ መጋዘኖች በሚገኙበት ዋይን በሚባለው የገበያ ስፍራ ነው። ስፍራው የሞቀ የግብይት ማዕከል እንደሆነም ተጠቅሷል። በማኅበራዊ መገናኛዎች ላይ የተለቀቁ ምስሎች በሀገሪቱ የሶማሌላንድ ክልል ውስጥ የሚገኘው መላው የገበያ ስፍራ በእሳት ተያይዞ ከተማዋ በጥቁር ጭስ ተጋርድ ያሳያሉ። የገበያ ማዕከሉን የጎበኙት የሶማሌላንድ ፕሬዚደንት ሙሴቤሄ አብዲ ዘጠኝ ሴቶችን ጨምሮ 28 ሰዎች መጎዳታቸውንና የሞተ ሰው ግን እስካሁን እንደሌለ አስታውቀዋል። የሰዓቱ መነሻው ከኤሌክትሪክ ጋር የተገናኘ እንከን ነው፣ በማለት አንዳንድ ገበያተኞች ቢናገሩም እስካሁን ድረስ ግን በግልጽ ይፋ የተደረገ ነገር የለም። የሩሲያ ወታደሮች ስፍራዎችን መልቀቃቸውን ተከትለው ዩክሬን ዋና ከተማዋ ኬቭንና በዙሪያ ያሉ ቦታዎችን በቁጥጥር ስር እንዳደረገች አስታውቃለች። ዩናይትድ ስቴትስና ምዕራባውያን የመከላከያና የመረጃ ባለስልጣናት ሞስኮ በምስራቅ ዩክሬን በሚገኘው የዶንባስ ቀጠና ላይ ለማተኮር ወታደሮቿን ወደ ሌሎች ስፍራዎች እያሰፈረች ነው በሚል አስጠንቅቀዋል። ሮይተርስ እንደዘገበው ዩክሬን በኬቭ ዙሪያ የሚገኙ ሰላሳ ከተሞችና ሰፈሮችን ዳግም ተቆጣጥራለች። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ሩሲያ በኬቭና በአካባቢው ስፍራዎች ፈንጂ የተቀበረባቸውን መሬቶች፣ ቤቶችና እቃዎችን ትታ መሄዷን በማንሳት ከፍተኛ አደጋ እንዳንዣበበ ጠቁመዋል። ፕሬዚደንቱ በአስክሬኖች ውስጥ ሳይቀር ፈንጂ መጠመዱን ጠቅሰዋል። ዘለንስኪ ቅዳሜ በነበረ የምሽት ንግግራቸው ሩሲያ በቀላሉ ስፍራዎችን ለቃ ሄዳለች በሚል ባዶ ተስፋን መሰነቅ አስፈላጊ ያለመሆኑን ጠቅሰው ሰላም ሊመጣ የሚችለው በጠንካራ ፍልሚያና ድርድር እንዲሁም በዕለታዊ ብርቱ ስራ መሆኑን አሳስበዋል። ይህ በእንዲህ እያለ በዩክሬን የጥቁር ባህር ጠረፍ ከምትገኘው ከኦዴሳ ከተማ የደረሱ ሪፖርቶች ሩሲያ ባደረሰችው የሚሳኤል ጥቃት የኦዴሳን የነዳጅ ማጣሪያ እንዳወደመች አስታውቀዋል። የፓኪስታን ጠቅላይ ሚኒስትርን ከስልጣናቸው ለማውረድ ከተደረገ ጥረት መዳናቸው ተሰምተዋል። የሀገሪቱ ብሔራዊ ጉባኤ ኢምራን ካህንን ከስልጣን ለማውረድ ሂደቱን በጀመረበት ወቅት የሀገሪቱ የሕግ ሚኒስትር ቫውድ ሐሰን የምክር ቤቱ አፈ ጉባኤ ጠቅላይ ሚኒስትሩን ከስልጣን ለማውረድ የሚደረገው የድምፅ አሰጣጥ በዩናይትድ ስቴትስ የተደገፈ ስለሆነ ሕጋዊ አይደለም ብለው እንዲያውጁ አሳስበዋቸዋል። ሚኒስትሩ ለሀገር ታማኝ መሆን የእያንዳንዱ ዜጋ ግዴታ ነው የሚለውን የህገ መንግስቱን አንቀጽ በማጣቀሻነት አንስተዋል። አፈ ጉባኤው ጠቅላይ ሚኒስትሩ በስልጣን ላይ ሊቆዩ ይገባ እንደሆነ የሚወስነውን የድምፅ አሰጣጥ ሂደት ህገ መንግስት ያልሆነ በሚል ካወጁ በኋላ ልዩውን ጉባኤ ወደ ሌላ ቀን አሸጋግረዋል። ዩናይትድ ስቴትስ ጠቅላይ ሚኒስትሩን ከስልጣን ለማውረድ በተጀመረው ጥረት ሚና እንደሌላት ስታስታውቅ ሰንብታለች። በስተመጨረሻም የታይላንድ መንግስት የእስልምና እምነት ተከታዮች በሚበዙበት የሀገሪቱ ደቡባዊ ክፍል በዋናነት ከሚንቀሳቀሰው ታጣቂ ቡድን ጋር የተደረሰን አበረታች ስምምነት አወድሰዋል። ታጣቂው ቡድንና የታይላንድ መንግስት በእስልምና እምነት ተከታዮች ዘንድ ቅዱስ ወር ተብሎ በሚጠራው የረመዳን ወር ማናቸውም የኃይል ጥቃቶችን ለማቆም ተስማምተዋል። የታይላንድ መንግስት ልዑክና የዋነኛው አማጺ ቡድን ቢአርኤን ተወካዮች ማሌዥያ ላይ ፊት ለፊት በመገናኘት ከሁለት ዓመታት በፊት በኮቪድ-19 ምክንያት ከተቋረጠውና በጥሩር ዳግም የተጀመረው ንግግር የቅርብ ጊዜ በሆነው የሰላም ንግግራቸው ነው ስምምነት ላይ ደረሱት የቡዲስት እምነት ተከታዮች በሚበዙባት ታይላንድ የማሊያ ቋንቋ የሚናገሩ ሙስሊሞች በሚኖሩባቸው ናርቲዋት፣ ያላ፣ ፓትን ኢ እንዲሁም ሳንክላ ቀጠናዎች ከ2004 የጎርጎሳያኑ ዘመን በኋላ ዳግም አመፅ ከተቀሰቀሰ ወዲህ 7300 ያክል ሰዎች ተገድለዋል። ቢአርኤን ባወጣው መግለጫ ሁለቱም ወገኖች ከጎርጎሳያኑ ሚያዝያ መጀመሪያ እስከ ግማሽ በሚዘልቀው ረመዳን ሰሞን የኃይል እርምጃን ለመግታት ደህንነቱ የተጠበቀና ጸጋ የተሞላበት ሁኔታን በመፍጠር መተማመንን በመገንባት ትርጉም ያለው ሰላም ለማምጣት የአሁኑ እርምጃ እንደወጠነ ተናግረዋል። አድማጮች ለምሽቱ የያዝንላቸው ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር እንድትቆዩ እንጋብዛለን። ያመሻችው ክብራትና ክብራን አድማጮቻችን እሁድ መጋቢት 25 2014 ዓ ም የራዲዮ መጽሔት ጀመራል። ፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮቻችን ጋር እስከ አራት ሰዓት አብረናችሁ እንዘልቃለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ሰንበት ያለች ግጥም ናት ለሳምንቱ ምርጥ ያደረግናት ይገባሻልና ለፈተልሽው ኩታ ለቋጨሽው ጥለት ላዳወርሽው ፈትል የፍቅር መቀነት ለንጹ አንቺነትሽ ለምነት ለማተብሽ ጥርት እንደ ሰማይ ጽድት እንደ ፀሐይ ልቦና ለሰጠሽ ለቅን ቀለም ቀልብሽ ለንጹሕ መንፈስሽ እኔን ላደረግሽኝ አንቺ አንቺን ሆነሽ መውደድና እምነትን በአንድነት የገመድሽ አይሆንም ምን ትተሽ ጥርጣሬን ጥለሽ የመኖርን ምስጢር ሁሉን በእሱ አስልተሽ ሁሉን በእሱ አስበሽ ዘመን ለተጓሽው ምርጫዬ ነው ብለሽ ፈቅዶ የመሸነፍ የመበለጥ ማማ የመውደድ መሰላል ዕውቀትና ምግባር ከአንድ የዋሉበት ያንቺ ምን ይባላል ማን ምንስ ይጠራል እውነት ምን ይባላል? የምኖርለትን የሕይወቴን ቀንዲል ላስታወሰኝ ፍቅርሽ የምለው የለኝም። ከሰማያት ውስጤ መውደድ ይዝነብልሽ። እንደ ቃልሽ መዋል እንደ ቃልሽ ማደር መሆን የማይገድሽ አንቺ የእምነት ፍቅር እሰጥሽ የለኝም ከኔነቴ በቀር። ደማቅ ውብ ጨረቃ ትውረድ ከመስኮትሽ፣ ከዋክብት ይረጩ ከመኝታ ቤትሽ። ያለኝ ዓለም ሁሉ የኔነቴ ውሉ ማሰሪያ ገመዱ አንድ ነው መንገዱ። ይገባሻል እኔ ውሰጂው ያንቺ ነው ያንቺው ነው ያንቺ ነው፣ ይገባሻልና እንዳሻሽ አድርጊው። እምባ በጉንጫችን ፍስስ ኩለል ብሎ ከሰማዩ ዝናም ወርዶ ተቀላቅሎ ደስታ ፍንቅል አርጎት ሲንዠቀዠቅ ቢያድር ሐሴት ከዚህስ ወዲያ ከየትኛው ምድር እንደ ቃልሽ መዋል እንደ ቃልሽ ማደር መሆን የማይገድሽ አንቺ የእምነት ፍቅር እሰጥሽ የለኝም ከእኔነቴ በቀር የሚወድሽ ገላ ላንቺ የሚኖረው ይገባሻል፣ እኔ ውስጁው ያንቺ ነው። የእኔ ሰው የተባሉ ደንበኛችን ይገባሻልና በሚል ያደረሱንንና የሳምንቷ ምርጥ ያደረግናትን ግጥም ነበር ማስቀደም ያሰማናችሁ። አድማጫችንን የኔ ሰውን ለሳምንቷ ምርጥ ግጥም እናመሰግናለን። ለዘመን ፈተና ምን አይነት መላ ይኖር ይሆን በሚል ጥያቄ በመግቢያችን የተንደረደርንበት አገርና ሕዝብ ከገቡበት ቀውስ ለመውጫ በአንዳንዶች ዘንድ ተስፋ ከሌሎች ዘንድ ደግሞ ዘላቂ መፍትሄ ስለማምጣቱ ከወዲሁ ጥያቄ የሚያነሳበት ያላጣውን አገራዊ ምክክር ዕጣ ፈተናውንና እንዲሁም ከወዲሁ መታየት ያለባቸውን ሊያስኬዱ ይችሉ ይሆናል የሚባሉትን መንገዶች ጨምሮ ለርዕሱ ቅርብ የሆኑ አበይ ጭብጦች የመረመረ በርካታ ምሁራን ጥናታዊ ጽሑፎች ያቀረቡበት መድረክ ነው መነሻው። ለውይይቱም ቀደም ብለን እንደጠቆምነው አራት አንጋፋ ምሁራን ጋብዘናል። ተወያዮች ዶክተር ያየህ ራድ ቅጣው የቀድሞ የትምህርት ሚኒስትር፣ የከፍተኛ ትምህርት ኮሚሽነር እና የብሔረሰብ ጥናት ኢንስቲትዩት ዲሬክተር በመሆን ያገለገሉ ፕሮፌሰር ባህሩ ዘውዴ በአዲስ አበባ ዩኒቨርሲቲ የታሪክ ኤምሬተስ ፕሮፌሰር የኢትዮጵያ ምርምር ተቋምን ጨምሮ በበርካታ ሀገር አቀፍና አህጉራዊ ተቋማት በአመራር ኃላፊነቶች ያገለገሉ ፕሮፌሰር ሚንጋነጋሽ በዴንቨር ሜትሮፖሊታን ኮሌጅ እና በደቡብ አፍሪካ ዊትስ ዋተርስ ራንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ሥነ ሥርዓቱን ካዘጋጁት አንዱ የሆነው የኢትዮጵያ ምሁራን ባለሙያዎች መድረክም ፕሬዚዳንት ናቸው። ዶክተር አሸናፊ ጎሳኤ በዋሽንግተን ክፍለ ግዛት በአንድ መንግስታዊ መስሪያ ቤት በፕሮግራም ስራ አስኪያጅነት በማገልገል ላይ ናቸው። ቀደም ሲል በአዲስ አበባ ዩኒቨርሲቲ የኪነ ህንፃና የከተማ ፕላን ትምህርት ክፍል ረዳት ፕሮፌሰር እና ተባባሪ ዲን በመሆንም ያገለገሉ እንዲሁም በአሁኑ ወቅት የኢትዮጵያ ምሁራንና ባለሙያዎች መድረክ ዋና ጸሐፊ ናቸው። አድማጮች አሁን በቀጥታ ወደ ውይይቱ ውሰዳችሁ። እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። በተስፋም በስጋትም የተጠበቀ ያለውን ኢትዮጵያ አሁን ዛሬ ካለችበት ሁኔታ አንጻር ብቸኛው እንዳይሆን እያሳሰበ ያለት አገራዊ ምክክር ብዙ ውጥንቅጥ ባለበት ሁኔታ ውስጥ እንዴት ሊሳካ ይችላል? ምን አይነት ፈተናዎች ከወዲሁ መታየት ይችላሉ? የቀደሙ ታሪኮች ምን ድርሻ አላቸው? በሚል በርካታ ጉዳዮችን የተመለከታችሁበት ነው። ፕሮፌሰር ሚንጋ ከርሶ ልጀምር በውይይታችሁ የመጀመሪያ ቀን ያቀረቡት ተስፋችሁን ሊሆን ይችላል ያላችኋቸውን ጉዳዮች እስኪ በዚህ ሰዓት ለሚከታተሉ አድማጮች እናጋራ። ምንድን ነው በዚህ ውይይታችሁ ማከናወን የፈለጋችሁትና የሞከራችሁት? እግዚአብሔር ይስጥልኝ። አቶ አሉላ፣ የኢትዮጵያ ምሁራንና ባለሙያዎች ድርጅት ይሄኛው አስራ አንደኛ ጉባኤያችን ነው። የተለያዩ ጉዳዮችን ስነዳስስ ነው የከረምነው። ባለፈው ስድስት ሰባት አመት ውስጥ በእነዚህ ኮንፈረንሶች ላይ ከሶስት መቶ በላይ ሰዎች ጽሁፋቸውን አቅርበዋል በፊት ከኢሳት ጋር በመተባበር የኮሚኒቲ መሪዎች የፖለቲካ መሪዎች አሁን ደግሞ ሶስቱ ካባይ ሚዲያ ጋር በመተባበር ስናዘጋጅ ቆይተናል ብዙ ጊዜ የምናደርገው ኮል ፎር ፔፐር እናወጣለን ከዛ በኋላ መልስ እንቀበላለን ያንን የሚቀርቡትን እንገመግማለን የምንገመግመው ለህዝብ የሚቀርብ ነገር ህዝብ ጆሮ የሚቀርብ ነገር መሆኑን ብቻ ነው የምንመለከተው እንጂ ሴንሰር ለማድረግ አይደለም። አሁን በዚህ ላይ ደግሞ ታዋቂ ምሁራንን ባለሙያዎችን፣ የስራ ተመክሮ ያላቸውን ሰዎች ደግሞ እየጠየቅን አድርገናለን፣ እናደርጋለን ወደፊትም እና በአሁኑ ሰዓት የብሔራዊ ምክክር እንደሚያስፈልግ አሁን በአስራ አንደኛው ብቻ ሳይሆን በአስሩም የኛ ኮንፈረንሶች ላይ በአንድ ሆነ በሌላ መንገድ ብሔራዊ ውይይት እንደሚያስፈልግ ሲነገር የቆየ ነገር ነው። አንዳንድ ጊዜ እንደውም አልፎ እስከ ሽግግር መንግስት ድረስ ያስፈልጋል የተባለበት ሰዓት ነበረ። አሁን በዚህ ላይ ደግሞ ወደ ዝርዝር ከመግባታችን በፊት ያለፉት አራት ዓመት እንዲሁ እየተከታተልን ነበረ። አሁን ደግሞ ብሔራዊ ውይይት ያስፈልጋል ብሎ በዩ ፓርቲ መንግስት ራሱ በአዋጅ በሚመጣበት ጊዜ ይሄ ከሆነ እንግዲህ በእውቀት ላይ የተመሰረተ ውይይት እንዲደረግ ከታሪክ ከድሮው የብሔረሰቦች ኢንስቲትዩት ዳይሬክተር የነበሩትን ተከበሩ ዶክተር ያየራደን፣ እንደዚሁ ደግሞ በኢኮኖሚ፣ በከተማ ፕላን ከተለያየ ዲሲፕሊን ሙያ ዘርፍ ያሉትን አትሊስ ለመጀመሪያ መነሻ መንደርደሪያ የሚሆኑትን አወዛጋቢ ሆነው የሚከራከሩት ነገሮች ማዘጋጀት አለብን ብለን በአጭር ጥሪ ያንን አቅርበናል። ወደ ስምንት ተናጋሪዎችን መርጠን ሰባቱ ቀርበዋል። የክብር እንግዳም ዶክተር አየራድ ነበሩን። እንግዲህ በተለያዩ ጉዳዮች ላይ ተነስተዋል። እነዚህ መነሻ እንዲሆኑ አገር ቤት ውስጥ ደግሞ ይህን የሰራ ነው ከኢንስቲትዩት ኦፍ ኢትዮጵያን ስተዲስ የአዲስ አበባ ዩኒቨርሲቲ ፕሮፌሰር ባህሩ በአንድ ወቅት ይመራው የነበረ የጥናት ክፍል ነው። አንጋፋ ድርጅት ነው። ከነሱ ጋር በመተባበር ይህንን አዘጋጅተናል። ይህን ስናዘጋጅ መጨረሻውና መጀመሪያው ይሆናል ብለን አይደለም። መነሻ ሀሳቦች በእኛ ስብሰባ ላይ የሚቀርቡት የጸሐፊዎቹ ሀሳብ ነው በአጠቃላይ እንጂ ፎረሙ ይሄ ነው የሚለው ነገር የለም። የተናጋሪዎቹን ሀሳብ እንዳለ ጨምቀን ነው ለህዝብ የምናቀርበው እና ሪፖርት እያዘጋጀን ነው አሁን ትንሽ ዘግይቶብናል የመጀመሪያውም የመጨረሻውም ነገር ለተቋቋመው ኮሚሽን ግብዓት ለመስጠት እንዴት ግብዓት ለመስጠት ለምን ተቋቋመ ለምን ተቸገረ ሊያጋጥሙት የሚችሉት ነገሮች ምንድን ናቸው ብለን ነቅሰን ለማውጣት ከታሪክ ከህብረተሰብ ከፖለቲካል ሳይንስ ከግጭት አፈታት ከተለያየ ዘርፍ ያንን ጉዳይ እንዲመለከቱት ለማድረግ ነው እና ለኮሚሽኑ ግብዓት ለመስጠት ነው። መልካም እንዳሉት በኋላ የሚገጥሙ ችግሮችን የሚከወዲሁ ለማየት ጭምር የተደረገ መሆኑን በተከታታይ ውይይቶቻችሁ ተመልክተናል። ዶክተር ያየ ሄራድ ዋናው ተናጋሪ ሆነው በአንድ ወቅት እርሶ ይመሩት የነበረው የብሔረሰብ ጥናት ኢንስቲትዩት አካሂዶት የነበረውን ጥናት ፈተናዎችም እድሎችንም ማሳየት የሚችሉ ተቀደሙ ተሞክሮች ምናልባትም ረብ ያለ የተለየ ሁኔታ ሊፈጥር ይችላል የተባለ ለዚህ አገራዊ ምክክር በምሳሌነት የሚቀዱ ተሞክሮችን አምጥተው በውይይት አቅርበዋል። ዝርዝሮችን በኋላ ላይ ያነሳለሁ። በምሳሌነት ሊጠቀስ የሚችል የኢትዮጵያ ብሔረሰብ ጥናት የተከታተላቸውንና ያገኛቸውን ለዚህ አገራዊ ምክክር ሊረዳ ይችላል በሚል በውይይቱ ያቀረቧቸውን ዋና ዋና የሚሏቸውን የተወሰኑ ነጥቦች ቢያነሱልን። አመሰግናለሁ። ሰፊ ጉዳይና ረጅም ጥናትን እንደ ባጭ ማቅረብ ሁልጊዜ አስቸጋሪ ነው። በተለይ የብሔረሰቦች ጥናት ኢንስቲትዩት በጣም ሰፊ የሆኑ ጥናቶች ልዩ ልዩ ዘርፎች የተደረጉ ስለሆነ ሁሉን አቀርባለሁ እና በትክክል አቀርባለሁ ማለት ይቸግረኛል። ቢሆንም ዋና እንደው አመልካች የሚሆኑት እና በተለይ አሁን ምክክል ለመድረግ ከታሰቡ ጋር እያያዛ ብዬ ያልኩትን እዛም ላይ እንዳመለከትኩት አንደኛ ነገር ኢትዮጵያ ረጅም ታሪክ አላት። ይህን ለፕሮፌሰር ባህሩ ተዋለው አሁን ቅድም አንተ ውጥንቅጥ ስትል ሰምቻለሁ። በእውነት በጣም ከፍተኛ አሁን እኛ የምንኖርበት ጊዜ ስለሆነና በቅርቡ ስለሚሰማል በጣም ውጥንቅጥ ውስጥ ያለን ይመስላል እንጂ ከዚህ የበለጠ ውጥንቅጥ ውስጥ ገብታ እንዳለፈች የሚያሳዩ ብዙ አሁን ምሳሌዎች አልጠራም። አሁን ስለዚህ ረጅም ታሪክ አላት። የመቆየት ታሪክ አያት። ሰርቫይቫል ታሪክ አላት። ይሄ ከየት መጣና እንዴት ነው በሚባልበት ጊዜ ነገር ሁሉ ሰፊ ስለሆነ አጭር የሆነ ነገር ግን ምንድን ነው እኛ ያልነው አንድ ለምሳሌ እንደ አመልካች የሆነ ማንነትን በሚመለከት የሚደረጉ ጥያቄዎች እንዴት ነው መፈታል ያለባቸው የሚል ነው ለማየት ሞክሮ ነበር። ዴቱ ተመለክት የሞከረው ሂደት ምንድን ነው የማንነት ጥያቄ በማንኛውም ስርዓተ መንግስት ውስጥ ያለ ነው። የትም በዓለም ላይ እስከ ዛሬ ድረስ የማንነት ጥያቄ ለአንድና ለመጨረሻ ጊዜ ተፈቷል የሚባልበት ሁኔታዎች የሉ ግን አፈታቱ እና ውጤቱ ምን ይሆናል የሚለውን ማሳመር ነው የሚል አንድ። መጀመሪያ እንደው የማንነትን ጥያቄ ባለፈው ውይይት ላይ በሰፍ ተብሏል። ማንነት ብዙ አይነት መገለጫዎች እንዳሉት እና ብዙ አይነት መልኮች እንዳሉት ግልጽ ነው። ግን በብሔረሰብ መልክ ያለውን ብቻ ብንመለከት እንኳን የትም ሀገር እኛ ብሔረሰብ የምንለው እንግዲህ፣ የቃላቱን አጠቃቀሞች ቀስ ብለን መነጋገር እንችላለን በተለያየ ደረጃ አይሆንና አፈታታቸው ለውጥ እንጂ ዛሬም በፊትም ሁሉም መንግስቶች ይህ ችግር አለባቸው። ዋናው ጉዳይ ቋሚ የሆነ ነገር የለም። በማንነትም ቢሆን በብሔረሰብ ደረጃም ሆነ በሌላ አይነት ማንነት ቋሚ ነገር የለም። ሁሉም የሚያልፍ ነው። በጣም ተለዋዋጭ ዓለም ውስጥ ነው ያለ። በሰዎች እና በህብረተሰቦች መካከል ያለ ግንኙነት በየጊዜው ይለወጣል። ትልቁ በተቻለ መጠን እኔም አስተዋጽኦ አለኝ እንዲል ጠፊ ነህ ሳይሆን አበርካችንህ ነህ የምናደርግበት የምንልበት ሁኔታ ብንፈጥር በሚል ነው። እንግዲህ ይሄ እንዴት ይደራጃል በሚባል ብዙ አይነት እንትኖች አሉ። ምና ዋናው ጉዳይ ግን የማንነት ጥያቄ፣ ለምሳሌ ብሔረሰቦች ጥናቄ ጥያቄ ለአንዴና ለመጨረሻ ጊዜ ፈታ ነው የሚባል ነገር የለም። በየጊዜው በትልዩ ልዩ መልኩ ሊመጣ ይችላል እና በሚመጣበት ጊዜ ግን እኔ አውቅልሃለሁ እኔ ሌለኝ የሚጨርስልህ ሌለኝ ማድረግ ማለት ሳይሆን አሳታፊ በሆነ እኳ አንተም አስተዋጽኦ አለህ ሌላውም አስተዋጽኦ አለሁ እንዴት አድርገን አብረን ወደፊት እንቀጥልና ለአዲሱ ሁኔታ እናመቻች የሚል ነው እና በእውነት በዚህ ልጨርስ። ኢትዮጵያ ደግሞ እስከ ዛሬ ድረስ እንደዚህ አይነት ነገሮችን በመፍታት ለብዙ አገሮች ምሳሌ ልትሆን የምችል ነው። ውጥንቅጥነት አልነበረም፣ ከፍ ያሉ ችግሮች አልነበሩ፣ ጥፋት መጠፋፋት አልነበርም ማለት አይደለም። ግን መፍታት ተችሏል የሚል ነው። መልካም። የፈተናውን ጥናት ያህል ተስፋ አለ ወደሚለው የመጀመሪያም አይደለም ከዚህም የባሰ የከፋ ሁኔታ ውስጥ አልፋለች ነው የሚሉን። ያ በቀጥታ ወደ ታሪክ ጉዳዮች ይወስደናል። ፕሮፌሰር ባህሩ ለብሔራዊ መግባባት የማንነት ቀውስን የመፍታት አስፈላጊነት በሚል ርዕስ በእንግሊዝኛ ያቀረበውን ወደ አማርኛ መልሰውም አስተዋውቀዋል። በሶስት የከፈሉትን ዋና ዋና ያሏቸውን ጽንሰ ሀሳቦች ያካፈሉበትን ጥናታዊ ጽሑፍ አቅርበዋል። ነባራዊ እውነታ፣ ተጻራሪ ትርክት በሚለው ወስጀዋለው። መቼ፣ እንዴት ጀመረ፣ ያስከተለው ውጤት ወይም ለውጥ እንዴት ሲፈታል እስከሚለው ድረስ ይሄዳሉ። የማንነት ቀውስ የሚለው ተደጋግሞ የሚነሳ ምናልባትም ዛሬ ከሚታዩት ግጭቶች ያለፈ ማሳያ የሚገኝለት አይደለም እና በታሪክ እንዲህ ላለው ፈተና ዛሬ የደረስንበት ቦታ እንዴት ደረስ የሚል ሰው ማሳየት የሚቻል ነገር ዚህ ቦታ ልንደርስ እንደምንችል ይጠቁም የነበረ ነገር ነበር ይሆን? ፕሮፌሰር ባህሩ አመሰግናለሁ። መጀመሪያ የዶክተር የአየራድን ግብዣ በመቀበል የኢትዮጵያ ጽናት በተመለከተ እንደ አንዳንድ ምሳሌዎች ለመስጠት፣ ምክንያቱም አሁን ጭልም ስላለ ሰው በጣም ተስፋ ይቆርጣሉ። እርግጥ አንዳንዴ አሁን ምናልባት ጨርሰን ይሆን እንደ ካፒታላችንን ሁሉ እስከ ማለት ድረስ ይገፋፋል እንጂ የወዲት ዘመን ነበረ። የአህመድ ግራኝ ጦርነት ጊዜ ነበረ። በኦሮሞ ፍልሰት ጊዜ የተፈጠረው ውዝግብ፣ የመንግስት መፍረስ አለ በአጼ ምኒሊክ፣ አጼ ምኒሊክ ሲዳከሙና ሞታቸው ቅርብ እየሆነ ሲሄድ የነበረው መደንገጥ ሌጋሲዮኖች ሳይቀሩ ምን ያህል ይሸበሩ እንደነበረ አጥራቸው እንዴት ያጠናክሩ እንደነበረ፣ ከአጼ ኃይለ ስላሴ በኋላ ኢትዮጵያ ትኖራለች፣ ትቀጥላለች፣ ሳትቀጥልም ሲባል ብዙ ብዙ ውጣ ወረድ ገብተናል። ብዙ ደም ፈሷል። ሊሆን ግን ኢትዮጵያ ቀጥላለች። ሌላው ቀርቶ በደርግ መውደቅና በኢህአዴግ መምጣት መካከል የነበረችው ሳምንት ለዘላለም የምትወሰነች የኢትዮጵያን ጽናት ሬዚሊየንስ፣ የኢትዮጵያን ማህበረሰብ ሬዚሊየንስ የሚያሳይ ነገር ነው። ምክንያቱም አንድ ሳምንት ያለ መንግስት ምንም ሰው ሳይሞት ማለቴ ይጠቆስ ነበር። ማታ ማታ ግን ይህን ያህል ዘረፋ አልነበረም። ወታደር ዲሞብላይዝድ የሆነ ወታደር መቶ መሳሪያውን ይዞ የሚለምንበት ሀገር ነበር የነበረው እና ብዙ ብዙ መሳሪያዎች መጥቀስ ይቻላል ማለት ነው። ይሁን እንጂ ይህንን ተስፋችንን ይህንን እሴታችንን እንዳናሟጠጥ ግን አንዳንዴ ያሰጋል። እንደው ቅድም በተጀመረው መንገድ ለመናገር በተለይ ይሄ ማንነት በሚለው ጉዳይ ላይ ባልከው ጥያቄ ላይ እኔ ማንነት ላይ ያተኮርኩት አንደኛ፣ ረጅም ጊዜ በዚህ ላይ ጥናት ሳደርግ ነበር። ሁለተኛ በአሁን ባለፉት አሁን በቅርብ ሳይሆን አንድ ለአምስት ወራት ያህል ስቴለንቦሽ ዩኒቨርሲቲ ፌሎሺፕ አግኝቼ በዚሁ ጉዳይ ላይ ጥናት ሳደርግ ነበር እና እዛም ንግግር አድርግ ስባል ይህንኑ አርስት ነው የማለት። ለምን መረት ክካልክ ጠቅላላ የኢትዮጵያ ችግር አሁን ያለችበት ችግር ከዚህ ከማንነት ጥያቄ ጋር የተያያዘ ነው። ብዙዎቹ ነገሮች ለምሳሌ የሕገ መንግሥቱ ጥያቄ ለምሳሌ ይነሳል። ሕገ መንግሥቱ ነው ብዙ ሰው ሕገ መንግሥቱ ራሱ የማንነት አዙሪት ያለበት ሰነድ በመሆኑ ነው የሁሉ ጣቢያ ያመጣው። የድንበር ውዝግብ ማዕት ነው ያለው። የስበር ግጭት መአት ነው ያለው። ባንዲራ የባንዲራ ጥያቄ እንደዚህ ትንሽ የሚመስል ነገር ግን በጣም የሚያፋጠጥ እና በጣም በሰይፍ የሚያማዝዝ ደረጃ ሆነ። ይህ ሁሉ ጥያቄ ስለሆነ መሰረታዊ ጉዳይ መሆኑን እሱ ካልተፈታ በእውነቱ አሁን ያለንበት ከዚህ ቀርቃር መውጣት እንደማንችል፣ ስለዚህ ኮሚሽኑም በተለይ በዚህ ላይ ልዩ ትኩረት መስጠት እንዳለበት ብዙ እሾዎች ናቸው የሚኖሩት መቼም ከባድ ከባድ በጣም ፈታኝ ስራ እንደሆነ ይገባናል። እና ብዙ ጥያቄዎች እነሱ፣ ግን እነኛን ጥያቄዎች በሙሉ በዝርዝር ሳይሆን በጥቅል በጥቅል ማስቀመጥ ያስፈልጋል። ከነኛ ውስጥ አንዱ ይሄ ነው። እና በተለይ በኢትዮጵያ ታሪክ እንግዲህ ማንነትን በተመለከተ ያቀረብኩት ጽሑፍ ምንድን ነው የሚለው፣ ለረጅም ጊዜ እስከ ሀያኛው ምዕተ ዓመት አጋማሽ ድረስ ኢትዮጵያዊነት ብዙም ጥያቄ የሚነሳበት አልነበረም። ሁሉ ከሁሉም ብሔረሰብ የመጡ ዜጎች አማራ ሆነ ትግሬ ሆነ ጉራጌ ሆነ ወላይታ አረሬ በኢትዮጵያዊነቱ ብዙም ጥርጣሬ አልነበረም። ይሁን እንጂ ከሁለተኛው አጋማሽ ከሀያኛው መታ ሁለተኛ አጋማሽ ጀምሮ እዚህ ጉዳይ ላይ እዚህ ላይ ስምምነት የሚመስል ወይም እንደው ዘላለማዊ እውነት የሚመስለው ላይ ብዙ ጥያቄ መጣ። ጥያቄ የመጣው ምንድን ነው? የተወሰኑ ችግሮች ነበሩ። ባለፈው ጊዜ የአንዳንዱ ወገን የአንዳንዱ ብሔረሰብ ባህል ቋንቋ ተደፍጥጧል፣ ማንነቱ ተረግጧል የሚል ነበር እና ሳ መክስታንትም ልክ ነው። እውነትም ችግር ነበር። ግን ያ ችግር በተጋነነ መልክ በተለይ በተማሪ ንቅናቄ በሚሄድበት ጊዜ በአንድ አቅጣጫ ብቻ ሄዶ ከታሪክና ማህበረሰብ ጥናት ይልቅ በቆኖና በማርክስ ቀኖና ላይ የጠነጠነ መፍትሄ ተሰጠ። ችግሩን ማውጣቱ ደጋግሜ ደጋግሜ እንዳልኩት ተማሪዎች ስለ ብሔረሰብ ችግር መናገራቸው የብሔረሰብ ጭቆና ነበር፣ የብሔረሰብ ችግር ነበር ብለው ማለታቸው ስህተት የለውም። ግን የሰጡት መፍትሄ ነው እንግዲህ ስህተት የሆነው የሰጡት መፍትሄ በኢትዮጵያ ታሪክና በኢትዮጵያ ማህበረሰብ አወቃቀር ላይ ያልተማከለ በመሆኑ የማርክሲስት ሌኒኒስት በተለይ የሌኒንና የስታሊንን ቀኖና ብቻ ተከትሎ የመሆኑ ነው። እንግዲህ እዚህ ችግር ውስጥ ያስገባል እንጂ ያን ሲያደርጉ ምንድን ነው ልዩነቱን ብቻ አጋነው እና አጥዘው ማቅረብ። ከዛ በኋላ ይኸው የራስን እድል በራስ መወሰን እስከ መገንጠል የሚለው ጣጠኛ መፍትሄ እስካሁን ድረስ አለ እና ይሄ ነው እንግዲህ። እና አሁን ያለብን ተግዳሮት ምንድን ነው? ኢትዮጵያዊነትንና ብሔረሰባዊ ማንነትን እንዴት ነው ማስታረቅ የምንችለው? ተጠፋፊ መሆን የለባቸውም። ተደጋጋፊ መሆን አለባቸው። አንድ ሰው በብሔረሰባዊ ማንነቱ ሊሸማቀቅ አይገባውም፣ ሊያፍራ አይገባውም። ግን ያ ኢትዮጵያዊነትን እስከ መካድ ድረስ ሊያደርሰው አይገባል። ይሄ ነው እንግዲህ አንደኛው ቀዳሚው ማንነት ኢትዮጵያዊነት የሚለው ነው እና በዚህ ላይ ስምምነት ካልተደረሰ የኢትዮጵያ ችግር ሊፈታ አይችልም ማለት ይቻላል። መልካም ፕሮፌሰር ባህሩ ዋናውን ይበልጥ የሚያነጋግረውን ርዕሰ ጉዳይ ተጭነዋል። ሁለት ማንነቶች ኢትዮጵያዊነትና ብሔረሰባዊ ማንነት መታረቅ ይችላሉ አንዱ ሌላውን ማጥፋት የለበትም ብለዋል። በስፋት እንወያይበታለን። ከአዲስ አበባ ወደ ሲያትል ዋሽንግተን ልመለስ። ሌላኛው ዋሽንግተን ዶክተር አሸናፊ እርሶም ቅድም በፕሮፌሰር ሚንጋ እንደተጠቆመው ለግጭቶች መነሻ የሆነ አንድ አንኳር ነጥብ ላይ ያተኮረ ጥናት አቅርበዋል። የግጭቶችን መንስኤዎች፣ ብሔራዊ መግባባት ምንድን ነው ከሚለው ጭብጥ በመነሳት ኢትዮጵያ ለምን ያስፈልጋታል እስከሚለው ይሄዳሉ የፌዴራል ዋና ከተማ ውዝግቦችን ባለፉት በርካታ ዓመታት የታዩ ግጭቶችን መሰረት ያደረገ ምልከታም አቅርበዋል። እስኪ አሁንም ዋናውን ነጥብ ለመመልከት እንሞክር። እንዴት ነው የከተሞች ማንነት ለውዝግብ ያበቃው? የባለቤትነት ጥያቄ የሚመስል አንዳንዴም ቀድሞ በስፍራው የሰፈሩና ኋላ የመጣ እስከሚለው ድረስ እየተሄደ አንዱ የቆየ ሌላኛው እንግዳ በሚመስልበት ዝግብ ውስጥ እስከ መግባት ድረስ ትሄደዋል። ምንድን ነው በዚህ ውስጥ የታየሁት ዋና ነው የሚሉት ጭብጥ? እጅግ አድርጌ አመሰግናለሁ። ለመንደርደሪያ እንዲሆነኝ ወደኋላ ሄጄ በአጠቃላይ የኢትዮጵያ የከተማ አሰፋፈር ስርዓትን ለማየት ሞክሬያለሁ። በጥናቱ ላይ የተዛባ መሆኑን አሳይቻለሁ። በአንድ ትልቅ ከተማ በአዲስ አበባ ላይ የተንጠለጠለ የአከታተም ስርዓት ነው ያለን በጣም ዶሚናንት የሆነ አንድ አዲስ አበባ ነው ያለን። አዲስ አበባ የሁሉ ነገር ማዕከል ነው፣ የኢኮኖሚው ማዕከል ነው፣ የፖለቲካው ማዕከል ነው። ከዛም አልፎ የአህጉሩ መጠቀሚያ በመሆኑ ምክንያት የዲፕሎማቲክን ሴንተር ነው። ይሄ በመሆኑ ምክንያት አዲስ አበባ በጣም ትልቅ እና ጠቃሚ የሆነ ከተማ ሆኖ፣ ሌሎቹ ግን በዛ ልክ ለማደግ ያልቻሉበት ሁለተኛው ከተማ ከአንደኛው ከተማ አስር ጊዜ እጥፍ የሚያንስበት ሁኔታ ነው ያለው በሀገራችን፣ እና የአከታተም ስርዓታችን በአጠቃላይ ጥሩ አይደለም። እንደገና ደግሞ አብዛኛው ህዝባችን የሚኖረው በገጠር ነው። ዓለም ከሀምሳ አምስት ፐርሰንት በላይ ከተማ በሚኖርበት ጊዜ የኢትዮጵያ ግን ሀያ በመቶ ብቻ ነው ከተማ ውስጥ የሚኖረው ይሄ ጤነኛ አይደለም የሚል ነጥብ ነው ለማጋራት የሞከርኩት። ስለዚህ ኢቨን ከተሞቹ ስርጭታቸው አሉ የምንላቸው በጣም ጥቂት ወደ ሀያ የሚሆኑ ከተሞች ከመቶ ሺህ በላይ ህዝብ ያላቸው ናቸው። ለማነጻጸር ያህል እንግዲህ ናይጄሪያ ብትወስድ ከሰባት በላይ ከሚሊየን በላይ ህዝብ ያላቸው ከተሞች ያሉ እኛ አንድ ከአዲስ አበባ በስተቀር ሚሊየን የደረሰ የለም። እንግዲህ ሁለተኛው ከተማ ግማሽ ሚሊየንም አልደረሰም። በአሁኑ የስታቲስቲክስ ቢሮ ባገኘው ዳታ መሰረት ጎንደር ነው ሁለተኛ ከተማ ተብሎ የሚጠቀሰው፣ አራት መቶ አርባ ሺህ ነው። እንደዚህ ከተማ ነው ህዝብ ያለው እና ይሄ ትክክለኛ አይደለም። በአጠቃላይ ደግሞ በከተማና በገጠር ኑሮ መካከል በሰርቪስ አቅርቦት በመሳሰሉት ነገሮች ያለው ልዩነት እየሰፋ እየሰፋ ሄዷል። የገቢ ልዩነት ሰፍቷል። የመሰረተ ልማት አቅርቦቱ ልዩነት ሰፍቷል የትምህርት የጤና የውሃ የመሳሰሉትን ነገሮች በምታይበት ጊዜ በሁለቱ መካከል ልዩነቱ እየሰፋ በመጣ ቁጥር ለግጭትም ምክንያት የሚሆንበት ሁኔታ አለ ከዛ እንግዲህ እንዳልኩ አዲስ አበባ በጣም በጣም ጠቃሚ በመሆኑ የፌዴራል ዋና ከተማ በመሆኑ ምክንያት ሁሉ ሰው ትኩረቱን ወደዛ ነው ያደረገ ስለዚህ አዲስ አበባን መቆጣጠር ማለት ሀገሪቷን መቆጣጠር ማለት ነው። አይደለም በቅርብ ጊዜ እንኳን ጦርነቱ ሲካሄድ አዲስ አበባ ሊገቡ ነው አይደለም? ነው እንጂ ንግግሩ የነበረው ምን ያህል ቦታ በተቀናቃኞች ተይዟል አልነበረም። ስለዚህ አዲስ አበባን ሊይዙ በቃ፣ በትረ መንግስቱን ይዘዋል የሚለው ስሜት አለ። ስለዚህ አዲስ አበባ በጣም ኢምፖርታንት ስለሆነ ለግጭቶች ምክንያት ሊሆን ይችላል። ባለፈው በቅርብ ጊዜ የመጣው ለውጥ የመጣው እኮ የአዲስ አበባ ማስተር ፕላን ያስከተለው ጭቅጭቅም ጭምር ነው። ሌሎች ነገሮችም ኖረው ነገሩን በተለይ በኦሮሚያ አካባቢ ወጣቶችን ያንቀሳቀሰው ነገር ምንድን ነው? አዲስ አበባ ከተማ ሊስፋፋ ነው፣ የኦሮሚያ ዙሪያውን ያሉትን ከተሞች፣ የገጠር ቀበሌዎችን ሊጠቀልል ነው የሚል ትልቅ የፕሮፓጋንዳ ስራ ስለተሰራበት የመንግስት ለውጥ እስከ ማምጣት ድረስ ነው የደረሰው። እና የአዲስ አበባ ጉዳይ በጣም በጣም ኢምፖርታንት ነው። እና እኔ ያስቀመጥኩት ለነዚህ ሁሉ ውጥረቶች ዋናው ምንጩ ህገ መንግስቱ ነው። ግልጽ አድርጎ ያላስቀመጣቸው ነገሮች አሉ። በህገ መንግስቱ ውስጥ ሶስት ነገሮች አዲስ አበባ ላይ ለሚመጡ ውጥረቶች ምክንያት ናቸው ብዬ ያስቀምጣለሁ። አንደኛው የፌደራል መንግስቱ ዋና መቀመጫ ነው ብሎ ይደነግጋል። ስለዚህ የፌደራል መንግስቱ ደግሞ ዋና ከተማዬ እኔ ቁጥጥር ውጭ ሊሆን አይችልም ኮንትሮል ማድረግ አለብኝ የሚል ስሜት አለ። ስለዚህ የተለየ የህግ መብት አለው። ይኸውም የከተማውን አስተዳደር የመቀየር በህዝብ የተመረጠን ሜየሩንም ይሁን ሲቲ ካውንስሉንም ይሁን የመቀየር ስልጣን ለጠቅላይ ሚኒስትሩ የሰጠበት ሁኔታ አለ። ስለዚህ ያ የመቆጣጠር ነገር አለ። በመቀጠል ህገ መንግስቱ አዲስ አበባ ሻል ሃብ አ ፉል ሜዠር ኦፍ ሰልፍ ገቨርንመንት ይላል። ለዜጎች የሰጠው መብት ነው። ያን አይነት መብት ሰጥቷቸዋል። ስለዚህ ፕራክቲስ ማድረግ አለብን። እኛንን ኮንትሮል ማድረግ ያለብን የምንፈልገውን መርጠን ስልጣን የምንሰጥበት የማንፈልገውን የምናወርድበት ስርዓት ሊኖረን ይገባል። እኛ የመረጥነውን አውርዶ ጠቅላይ ሚኒስትሩም ይሁን የፌደራል መንግስቱ ሌላ ሊቀይርብን አይገባም። የሰልፍ ገቨርናንስ እንትናችንም ፕራክቲስ ማድረግ አለብን የሚል የህዝብ ጥያቄም አለ። የመልካም አስተዳደርን ወይም ጥሩ ሰርቪስን የማግኘት ፍላጎት አለ። ስለዚህ እዛ ጋር በህዝቡም ዘንድ ትልቅ ጥያቄ አለ። እሱ ውጥረት ይፈጥራል። ከዛ ቀጥሎ የሚመጣው ደግሞ በህገ መንግስቱ ውስጥ የተቀመጠ ልዩ መብት ለኦሮሚያ የሰጠው ነገር አለ። ስለዚህ ኦሮሚያ ክልላዊ መንግስት ይሁን ወይም የኦሮሞ ሊቃን የሚሉት አዲስ አበባ ውይዝን ኦሮሚያ ስለሆነች፣ ስለዚህ የኦሮሚያ አካል ነች። የኦሮሚያ አካል ከሆነች ደግሞ የኦሮሚያ ክልል ሊያስተዳድራት ሊቆጣጠራት ይገባል። በዚህም ምክንያት ነው የኦሮሚያ ክልላዊ መንግስት ዋና መቀመጫ አዲስ አበባ መሆን አለበት ያለው። ውዝግቡን ታስታውሳለ ቱ ታውዘንድ ፋይቭ ኤሌክሽንን ተከትሎ የነበረው ነገር ከኤሌክሽን ወቴት ወደ አዳማ ለመዞር ተወስኖ ማስተር ፕላኑ ተዘጋጅቶ ሁሉ ነገር ተሰርቶ ሙቭ ማድረግ ከጀመሩ በኋላ ነው የምርጫው ውጤት ወደ ቅንጅት ሲያደላ እንሆ ይሄ ነገር ትክክል አይደለም፣ የኦሮሚያ ዋና ከተማ ፍንፍኔ ነው ወደሚለው ነገር እንድመለስ ተብሎ የተመለሰው ስለዚህ እዛ ጋም እኛ አዲስ አበባን ኮንትሮል ማድረግ አለብን የሚል ኢንተረስት አለ። ስለዚህ ኦውነርሺፕ ጉዳይም አለ። ቅድም የነካካው ነገር መልካም። በሚቀጥለው ምናልባት ሁለተኛ እድል ካገኘው ምን ማድረግ ይሻላል። ይህ የውይይት ኮሚሽኑ የአዲስ አበባ የፌዴራል ዋና ከተማን በተመለከተ ምን አማራጮች አሉ የሚለውን አመላካች ነገር ለማሳየት ሞክራለሁ። ቴንኪው። እንዳሉት መፍትሄ ፈንጣቂ ሀሳቦች በተለይ በውይይቶቹ ያቀረባችኋቸውን አስታከን ጥያቄዎች አነሳለሁ። ፕሮፌሰር ሚንጋው ደርሶ ነው የምመጣው። ይሄ እንዲህ ደጋግሞ የተነገረ አገራዊ ምክክሩ እየተሳካ እንዲሆን ከወዲሁ ፈተና ሊሆኑ ይችላሉ ያላችኋቸውን ሀሳቦች ባነሳችሁበት ውይይት ላይ ተጠያቂነትን እንደ አንድ ትልቅ ርዕስ አድርጋችሁ ወደኋላም ሄዳችሁ በተለያዩ ደረጃዎች የመንግስትም የሕዝብም ያልሆኑ ግዙፍ የንግድ ተቋማትን ተጠያቂነት አልነበረባቸውም ከሚለው የምጣኔ ሀብት ጉዳዮች ላይ ያተኮረው እስከ አዲሱ አስተዳደር ራሱ ውስጥ የሚሰሩ ከተጠያቂነት አንጻር ተነቅሰው ሊወጡ የሚችሉ ችግሮችን ጠቅሳችሁ ይሄም ኮሚሽን መንግስቱም የሚፈለገውን ስራ መስራት እንዲያስችል ተጠያቂነት ትልቅ ስፍራ እንዲሰጠው ሲሉ እርሶና የሙያ ሀጋሮ የምጣኔ ሀብት ፕሮፌሰር ኤሜሪተስ ሰይድ ሀሰን ጽሁፍ ለውይይት አቅርበው ነበረ። እስኪ ተጠያቂነት እዚህ ውስጥ ምን ስፍራ እንዴት ሊኖረው እንደሚችል ያስጨብጦ ናቸው። ክቡራትና ክቡራን አድማጮቻችን፣ አሉላ ከእንግዶቻችን ጋር ያካሄደው ውይይት አላበቃም። በተከታይ ዝግጅቶች እናቀርባለን። እንግዶቻችንን ለአሁኑ እናመሰግናለን። ዜርስተልን ብርታቱ ያስገርማል። ያሉበት ተደራራቢ ከባድ ህመሞች አንዳች ትርጉም ያለው ነገር ለማድረግ ገፋፉት እንጂ መስራት ከተመኘው አልመለሱትም ወይም አላገዱትም። ለዚህም ይመስላል ጥረቱንና ጥንካሬውን ያዩትን እንዲያግዙት ያበረታታው። አዲስ አበባ ላይ ከኢቢኤስ ቴሌቪዥን ጣቢያ ጋር ያደረገውን ቃለ ምልልስ የተከታተለ የዋሽንግተን አካባቢ ነዋሪ ነው፣ ይህን ውጥን የጠነሰሰው። ሁለቱንም ወደምትተዋውቁበት ዝግጅት እንውሰዳችሁ። ለጊዜያችሁ አመሰግናለሁ። እንግዶቼ አዴው ዘሪሁን ከአዲስ አበባ፣ ሳምሶን ደምሴ የተፈራ ከዋሽንግተን ዲሲ እንኳን ደህና መጣችሁ። እኛም ስላገኘን ደስ ብሎናል። እኔም ስለጋበዝከኝ ደስ ብሎኛል ብለ ያመሰግናለሁ። መነሻችን አዴው ዘሪሁን ያዘጋጀው መጽሐፍና ከመጽሐፉም ተሻግሮ ብዙዎችንም ያነቃቃ ጥረት ነው። አቶ ሳምሶንን እንድጋብዝ ምክንያት የሆነኝ በቅርቡ ኬሚስትሪ ክሮስ ፐዝል በሚል የመማሪያ መጽሐፍ ቀለል ባለ አቀራረብ ጥሩ ስሜት ማጥናት እንዲችሉ የሚያደርግ መጽሐፍ መጽሐፍህን መተዋወቅ ተከትሎ እዚህ ዋሽንግተን ዲሲ ያሉ የሳምሶን ወዳጆች በማህበራዊ ሚዲያ በተለይም ደግሞ በፌስቡክ ላይ ለብዙዎች ምሳሌ በሚሆን መንገድ በዚህ አይነት ሁኔታ ውስጥ የጻፍከው መጽሐፍ መሸጥ ብዙዎችም ጋር መድረስ የሚችልበትን ለማመቻቸት ያደረጉት ጥረት ነው ለዛሬው ውይይታችን መነሻ የሆነን እስኪ መጀመሪያ ስለ መጽሐፍ በአጭሩ እንረዳ፣ ከዛ በምን አይነት ሁኔታ ውስጥ እንደ ጻፍ ቀደም ያለውን መነሻ የሆንን ቃለ ምልልስህን በቴሌቪዥን የተላለፈውን ያላዩ አድማጮችና ተመልካቾች ስለአንተም እንዲያውቁ እናደርጋለን። መጽሐፍን እናስቀድም። አዴው አንተ እያልኩህ ነው፣ ወጣት ነህ። በእርግጥ ብዙ ጊዜ በልማድ አንቱ ነው የምንለው፣ በተለየ ምክንያት እንደው ቀረብ ባለ ስሜት አንተ ብዬን የጀመርኩት፣ ስምህም አዴው በሚለው የቁልምጫ በሚመስለው ስምህ ነው ሲተዋወቅ ያገኘሁት። ኬሚስትሪ ክሮስ ፐዝል ለማን ነው የተጻፈው? እንዴት ነው የተጻፈው? እሺ በጣም አመሰግናለሁ አሉላ፣ ሳሚንም በጣም አመስገን ወዳለሁኝ። ከአንተም ጋር እንድገናኝ አንድ መንገድ ሆኖኛል ደስ ነው ያለኝ። አሉላ ድምፅህን በጣም ነው የምወደው ባይዘው፣ በጣም ደስ የሚል ቃና አለው። በጣም አመሰግናለሁ። እና ስለ መጽሐፉ መጽሐፉ ኬሚስትሪ ክሮስወርድ ፐዝል የሚል ነው። እስካሁን በዚህ አይነት መልኩ የተዘጋጀ መጽሐፍ የለም እና ይሄ መጽሐፍ የተዘጋጀበት ዋነኛው ምክንያት ምንድን ነው? ትምህርት ቤት በአሁን ጊዜ ያሉ ልጆች በጣም ሲሪየስ የሆነ ነገር ያለው የቴክኖሎጂ ያመጣው ኢምፓክት ይመስለኛል። ብዙ ጊዜ የሚወስድ ሊቴል የሆኑ ነገሮች ምናምን ላይ እየተዳከመን የመጣው እሱም ብዙ ስራ ይጠይቃል። እሱንም በኋላ እነግርሃለሁ። ሶሉሽኖቹ ግን አሁን ጋር ትምህርት ቤት ላይ በሰራሁበት ሀያ ዓመት ከዛ በላይ ትምህርት ቤት ላይ ሰርቭ አድርጌያለሁ። እና በዛ ወቅት ኬሚስትሪን ሳስተምር የነበሩትን ፕሮብለሞች በደንብ ነው አይደንቲፋይ እያረኳቸው ልጆች ጋር ይደክማሉ፣ የቱ ጋዝ በደንብ ተነስተው መሄድ ይችላሉ የሚለውን ነገር ሶሉሽን አበጀቼለት ነው ሳስተምር የነበረው። በዛ ወቅት ብዙ ጊዜ ሰክሰስፉል መሆነው። አሁን አንድ ቶፒክ መርጣለው። ያ ቶፒክ ልጆች ያዝ ሲያደርጋቸው የማደርገው ነገር ምንድን ነው መሰለ ወደ ጌም ነው የማመጣው? አንደኛው መንገዴ የነበረ በጨዋታ መልክ ታቀርበዋለ። በጨዋታ መልክ የማቀርባቸው ሌሎችም አይነት ጌሞች አደርግ ነበር። ይሄኛው ግን ሞር ሰክሰስፉል ሆኖ አገኘሁት። ልጆቹ በዚህ ሲማሩ ኢዝሊ ነገሮችን ሪኮል ያደርጋሉ። ስፔሊንግ ኢረር ምንም አይነት የስፔሊንግ ግድፈት አታይም። ብዙ ኬሚካል ተርሞችን በአጭር ጊዜ ውስጥ ይለማመዳሉ። ይሄ ይሄ ነገር እኔንም እያበረታታ ይመጣ ልጆቹ ሲሆኑ ማለት ነው። ዋናው የማስተማር ደግሞ ቁልፍ ነገር ምንድን ነው ልጆች ሰክሰስፉል ሲሆኑልህ ነው። አንተ ብዙ ጥረት ታደርጋለህ፣ ብዙ ትሄዳለህ። ነገር ግን ልጆች ውጤታማ ካልሆኑ ልጆች እዛ ጋር ጥሩ ውጤት እስኮር የማያደርጉ ከሆነ ትምህርቱን እንዲሁ ነካክተውት ካለፉ ፌለሪታ ነው። እኔ ግን በአስተማርኩበት ወቅት ጥሩ ውጤት እንዲያመጡ አድርጓቸዋል። የተጠቀምኩበት የማስተማር ዘዴ ጠቅሟቸዋል። ስለዚህ ይሄንን ለብዙሀኑ አላዳረስም የሚል ሀሳብ ነው ያስነሳ ወደዚህ እንድመጣ ያደረገኝ። ከዛ ውጭ ሁኔታዎች ምን ሆኑ መሰለ? ታመምኩኝ። የመጀመሪያው ያው ደጋግሜ ተናገር ያለው የመኪና አደጋ በዛ ምክንያት ሕክምና ማድረጌ ሰክሰስፉል አልነበረም። ዊልቸር ላይ ተቀመጥኩ። ከእሱ ጋር ተያይዞ ደግሞ የብላደር ችግር መጣ። ብላደር ከብላደሩ ጋር ተያይዞ ሁለቱም ኪድኒዎቼ ከጥቅም ውጭ ሆኑ። በዚህ ምክንያት ህመም ውስጥ ሆንኩኝ። አሁን የምነግርህ ህመም በጣም ከፍተኛ እና አስቸጋሪ ህመም ነበረ እና በዛ ውስጥ ሆኜ አስብ የነበረውም ነገር ይሄንን ነበር። ማስተማር ደስ እያለኝ የሰራሁት ስራ ነው። በጣም ብዙ ልጆች አፍርቻለሁኝ። ግን ምንድን ነው ኮንትሪቢሽን ምን አደረግኩኝ ስል ከማስተማር ውጭ ምንም ያደረግኩት ነገር የለም። ደግሞ ደህና የምላቸው ኤክስፒሪየንሶች አሉኝ። ይህንን ኤክስፒሪየንስ ለሌሎች ሼር ባደር ጥሩ ይሆናል በሚል ነው ወደ መጽሐፍ የገባሁት። ወይም ወደ ማድረግ መልካም ወደ አቶ ሳምሶን ከመሻገሬ በፊት ይህ መጽሐፍ መጽሐፍ ብቻ ሳይሆን እንዴት ጻፍከውንም አንተ ያለህበት ሁኔታ ቅድም ታመምኩኝ፣ የሕክምና እርዳታ የማገኘው ባይሳካም ብለህ ከባድ ከባድ የጤና ችግሮችን እንደ እንደ ቀላል ነገር ነው ጠቀስ አርገህ ያለፍከው የሁለቱም ኩላሊቶች አለመስራታቸው የፊኛ ህመም ገጥሞህ እንደነበረ ጠቀስ አርገህልናል። አሁን አይታይም ሙሉ በሙሉ እንጂ በተሽከርካሪ ወንበር ላይ ነው ያለኸው ተቀምጠ የምታስረዳን የጤና ችግርህ ቀላል አይደለም። በዚያ ላይ ቀደም ብለ በገልግልስክልን የኩላሊት ችግር ሳቢያ በሳምንት ውስጥ በተደጋጋሚ የሚሰጠው ደም የማጥራት በማሽን የሚረዳ ከበድ ያለ ህክምና በተከታታይ መከታተል አለብህ። እስኪ ባጭሩ ንገረን ምንድን ነው ያለህበት የጤና ሁኔታ? እሺ፣ መጀመሪያው ያው እንግዲህ መንቀሳቀስ አለመቻል ነው። መንቀሳቀስ አለመቻል ስላለ በዊልቸር ነው የምንቀሳቀሰው። ሁለተኛው ደግሞ የሽንት ፊኛዬ ከጥቅም ውጭ ሆኗል። በዛ ምክንያት ሜቢ ው ይህንን ነው ያለኝ የምትጠቀሙ ካቴተር፣ በዚህ ነው ሽንት የሚወጣው። ከእምብርቴ በታች ሰርጀሪ ተሰርቷል እና ሱፕራ ካቴተር ይባላል እሱ ተደርጎልኝ ሽንት በዛ መልኩ ነው የሚወጣው። ሶስተኛው ደግሞ ሁለቱም ኩላሊቶቼ ስራ ቆመዋል። ስለዚህ በሳምንት ሶስቴ የኩላሊት እጥበት ይደረግልኛል ማለት ነው። በዚህ አይነት መልኩ ነው ያለሁት። ይሄኛው አሁን እኔ ምን አምናለው ይመሰለ እነዚህ ነገሮች እኔ ላይ ተፈጥረዋል። ግን ምለው ነገር ምንድን ነው፣ ሌላም አይነት ችግር ሰዎች ላይ ይደርሳል። ዋናው ነገር ግን ቆም ብለን ማሰብ ያለብን እንዴት ነው ማሸነፍ የምንችለው፣ እንዴት ነው ከዚህ ነገር ወጥተን አንድ ነገር ማዋጣት፣ አንድ ነገር ለሌሎች መስጠት የምንችለውን ብሎ ማሰብ መልካም ይመስለኛል። አሁን እዚህ ጋር ምንም እኔ አዲስ ነገር የሰራሁት የለም። የምልህ ኬሚስትሪ መጽሐፎች ተጽፈዋል። ከነዛ ኬሚስትሪ መጽሐፎች ያሉትን ነገሮች አቅሜ በፈቀደ መጠን ለተማሪዎቼ የተሻለ ችሎታ ያላቸው ሊደግፉኝ እና እነዚህ እነዚህ መጽሐፌን አሁን እኔ ለብዙ ጓደኞቼ ክፍት አድርጌያለሁ። ይሄ ያለ ሁሉንም አስተያየቶች ስጡኝ፣ እዚህ ላይ እንጨምር፣ ለልጆች የተሻለ ነገር እናቅርብ የሚለውን አድርጌ ብዙ ጓደኞቼ አስተያየቶችን እየሰጡ ነው። የተሻለ ነገር እንድናወጣ ማለት ነው። ልጆች ተጠቃሚ እንዲሆኑ ስለማስብ ነው። ግን አሁን ህመም ውስጥ ሆኖ ይሄን ነገር ማዘጋጀት እንዳልኩ አሁን ባለውበት ሁኔታ ሆኜ አይደለም ነገሮች የሆኑት ፍርሃት ስለነበረኝ ነው። የነበረብኝ ህመም ከአልጋማ ያስነሳ በጣም ከፍተኛ ነበረ። ኦክስጅንና አፍንጫ ላይ ተሰክቶ እንደዚህ ነበረ የቆየሁት። በዛ ሰዓት መሞት ፈራ። መሞት የፈራሁት አንድ ነገር ሳላደርግ መሞት የሚለው ነገር ማለት ነው። ስለዚህ ይሄኛው እንደመነሻ ሆኖኛል። አሁን እንደ ሳሚ ያሉ ሌሎችም በጣም ቀና ሰዎች አግኝቻለሁኝ፣ በጣም ብዙ ቀና ሰዎች እና በእነሱ ድጋፍ እኔ ጋር ያሉትን ነገሮች ለታናናሾች የተሻለ ነገር ደግሞ የማስተላልፍበት ከሌሎችም ጋር ተባብረን ደህና ነገር ሀገራችን ላይ የምንሰራበት ሁኔታ ይፈጠራል ብዬ አስባለሁ። ስሜና ጤና እና ጊዜ እንዲሰጠኝ እግዚአብሔርን ጠይቃለሁ። መንፈሰ ጠንካራነት መቼም የሚገርም ነው። ብዙዎች የሚመለከቱት ምናልባትም ወደ አቶ ሳምሶን የሚወስደን ርዕስ ከዚህም በባሰ ሁኔታ ውስጥ ሆነ ከሆነ የጻፍከው በእርግጥም የሚያስገርም ነው። ተስፋ ስለ ህይወት ያለ ሀሳብ አንድ ነገር ሳላደርግ እንዴት አልፋለሁ የሚለው ሌሎችንም የቱን ያህል እንዳነቃቃ ከእነ አቶ ሳምሶን ጋር የተባበሩ አንዳንዶች የማናገር እድል የነበረኝ የተሰማቸውን ስሜት አካፍለውኛል ለዚህ ሁሉ መነሻው ብዙዎችን ለማሰባሰብ አቶ ሳምሶን ወንተነ ምክንያቱና ማህበራዊ ሚዲያ ወይም ፌስቡክ ድንገት ጥሩ ነገር ማድረግ የጀመረ ይመስላል። ባልተለመደ መልኩ ዛሬ ዛሬ ጸያፍ ነገሮች የሚጻፉበት፣ ብዙም ማህበራዊ ፋይዳ የሌላቸው ነገሮች ጎልተው የሚታዩበትን ጥሩ ጥሩ ስራ የሰሩ ሰዎችን ድካም ለማሳነስ አይደለም። መልካም ነገሮች አይተናል። ዛሬም ያ የመጣ ይመስላል። የአዴውን ቃለምልልስ ከተመለከትክ በኋላ ጓደኞችን ጋበዝ ልፈትናችሁ የሚል ቋንቋን የተጠቀምከው እንዲህ አይነት መልካም ነገር አለ፣ ይህን ቪዲዮ ተመልከቱ፣ የእኛ ድርሻ አለ የሚል አይነት ሀሳብ አጋራ። በፍጥነት ጓደኞችህ ሲረባረቡ ተመለከትን። እስኪ አጋራን፣ ምን አየህ? ምን አነቃቃ? ሽኬቱ ጋን አሁን ያላችሁት፣ አመሰግናለሁኝ። አሉላ በመጀመሪያ ስለ አዲው ያየሁት በቴሌቪዥን ነው። ፕሮግራሙን ከተከታተልኩኝ በኋላ የህሊና ደወል ሆኖ ነው የተሰማኝ። በእውነት በገለጸው ሁኔታ ላይ ሆኖ ምን ሰርቼ አለፍኩ ይባላል። ሀያ ዓመት አስተምሯል እና በዛ ሁኔታ ላይ እያለ ይህንን መጽሐፍ አዘጋጅቶ ለትውልድ ሲያቆይ በጣም ራሴን ወቀስኩት። ብዙዎቻችን በሙሉ ጤና ላይ ሆነን ምን አድርገናል? ምንስ ትተን አልፈናል? አንድ ያስታወሰኝ ነገር ምንድን ነው አሉላ በአንድ ወቅት ጀነራል ለገሰ ተፈራ የቀድሞ የአየር ኃይል ባልደረባ ቃለ ምልልስ ሲደረግላቸው በህይወቱ የሚቆጭዎት ነገር ምንድን ነው ተብለው ሲጠየቁ በህይወቴ የሚቆጨኝ ነገር አንድ ነፍስ ብቻ ነው ያለችኝ ለሀገሬ ሁለትም ሶስትም ነፍስ ብሰጥ ደስ ይለኝ ነበር አሉ ያ ነገር ሁልጊዜ ጭንቅላቴ ላይ ያለ እና የአዲዮ አነጋገር የዛን ቀን ሃያ ዓመት አስተምሯል እንደገና አሁን በጠቀሰው የጤና ሁኔታ ላይ ሆኖ ምን ትቼ ላልፍ ነው ብሎ ለራሱ ጤና እና ለራሱ መዳን ሳይጨነቅ ይህንን ነገር ማድረጉ በጣም ስለተሰማኝ ቢያንስ መጽሐፉን በመግዛት እኔ ያደረግኩትን ነገር እንደ ገንዘብ አሰባሰብም አልቆጥረውም። መጽሐፍቶች ነው የገዛነው ከአዴው እነዚህን መጽሐፍቶች አቅም ለሌላቸው ልጆች እንዲደርስ ጓደኞቼ ተባብረዋል። እና የእርዳታውንም ስብጥር ስታየው በጣም የሚደንቅ ነው። ብዙ ጊዜ ማህበራዊ ሚዲያ እንዳልከው ለብዙ የማይሆኑ ነገሮች ሰዎች ሲጠቀሙበት ታያለህ። እኔ ጥያቄውን ያቀረብኩት ለወዳጆቼ ሃያ ሃያ መጽሐፍ እንግዛ በሚል ነው። እና በጣም የሚያስደስት ምላሽ ነው። መጀመሪያ አንድ ተማሪ የሚባል የግብረሰናይ ድርጅት ያለው ወንድማችን እሱም መምህር ነው እና እሱ መቶ እገዛለሁ ሲል እኔ ሀያን የጠየቁት እንደገና ደግሞ ዶክተር ጌታቸው አስረሳኸኝ እሱም በርካታ በጎ ስራዎች ላይ የሚታወቅ ነው። እሱ ደግሞ እኔ መቶ ሰባ ገዛለሁ አለ እና ቁጥሩ ብቻ ሳይሆን አንድም መጽሐፍ ሀያም መጽሐፍ አስርም መጽሐፍ የገዙ ሰዎች አሉ እና በጠየቁት መሰረት ለተማርኩበት ትምህርት ቤት አድርሱልኝ፣ አንዳንዱ ደግሞ ባለው በጦርነት ምክንያት ለተጎዱት ትምህርት ቤቶች አፋር አድርሱልኝ፣ እዚህ አድርሱልኝ እና ይህንንም ከአዴዮ ጋር በቀጣይነት ተነጋግረን እነዚህን ነገሮች እኔ በማቀናጨት እንዴት እንደሚደርሱ እንሰራለን። ግን ይሄ ነገር ለሁላችንም የህሊና ደወል ነው ብዬ ነው ማስበው። እያንዳንዱ ኢትዮጵያዊ ይህን ቃለምልልስ ሊያየውና ራሱን እንዲጠይቅ ያስፈልጋል። አድማጮች ከሁለቱ እንግዶቻችን አቶ አዴው ዘሪሁንና አቶ ሳምሶን ደምሴ ጋር የጀመርነው ወግ አልተቋጨም። ቀሪውን ጨምረን ሙሉውን በድረ ገጻችንና በማኅበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ለጊዜያቸው እንግዶቻችንን እናመሰግናለን። አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ለምሽቱም ንጉሴ አክሊሉ እያገባደድን ባለው የወረሃ መጋቢት ዙሪያ የጀመረውን ወግ ይዞ ተመልሷል። የዛሬ አስራ አምስት ቀን እሁድ ፕሮግራማችን ሊተላለፍ በዋዜማው ቅዳሜ ድርቅ የጎበኛቸውን አካባቢዎች ጨምሮ በአብዛኛው የኢትዮጵያ ክፍል ዝናብ ጥሎ ነበርና ያን ፕሮግራም የተከታተሉ አለሞ ኃይሌ የተባሉ አዲስ አበባ ካዛንችስ እንደ ራሴ አካባቢ ነዋሪ በማግስቱ ፕሮግራሙ እንደተላለፈ ስልክ ደውለው ትናንት መጋቢት አስር ነበር፣ ቅዳሜ ዝናብ ጣለ። መጋቢት አስር እኮ ዝናብ ሊጥል ቃል ኪዳን አለ፣ ያ ቃል ኪዳን ነው የተፈጸመ ብለው ቀደም ሲል ሰምተውት የነበረ አንድ ግጥም ነገሩ የመጋቢት መስቀል የቀረህ እንደሆን ዝናቡን፣ ነው የመጋቢት መስቀል የቀረህ እንደሆን ከብቱም አለቀልህ፣ ሰዎቹም ሰው አንሆን ይባል ነበር ብለዋል አቶ ዓለሙ ኃይሌ። አመሰግናለሁ። ዛሬም ከመጋቢት ወር አልወጣንም። ስለዚህ ጸደይ ዘመነ በልግ ሆነ ንበላ እዝታና ሉላ። አዎ ጸደይ ዘመነ በልግ ሆነ መቼ ነገ ዛሬስ ዛሬማ የበጋው የአጋይ ወቅት ማብቂያ የጸደይ የበልጉ ወቅት መግቢያ ዋዜማ ነው። ሰዓታት ናቸው የቀሩት። ሁለገቡ ሰዓሊ እሸቱ ጥሩ ነህ፣ ምናልባት አደይ የሚለው ስም ጸደይ ከሚለው ጋር እየተምታታ አስቧቸው ይሆናል። ስለዚህ መጸው፣ ይሄ በግዕዙ ውስጥ በደንብ ተቀምጧል፣ አራቱ ወቅቶች ተብሎ በዛች አካባቢ ያለፉ ያውቁታል። የሀገራችንም ሰው ያውቀዋል። እና መጸው አንድ ወቅት ነው። ይህንን በብዙ ሊናገሩ የሚችሉ የቤተ ክርስቲያን ሊቃውንት፣ የግዕዝ ሊቃውንት ብዙ አሉ። አንተም ራስህ ይህንን ማብራር ይችላለ። ቀጥሎ ደግሞ በጋ ወይም ሀጋይ ሙቀቱ፣ ድርቀቱ የሚመጣበትን ከዛች ጸደይ የሚመጣው ቀጥሎ ነው። ከዛ በኋላ ክረምት ይገባል። ልክ ነው። ከዛ በኋላ ክረምት ስለዚህ አራቱን ወቅቶች በስርዓት የሚመራ የፈጠረ አምላክ ለእኛ ለእኛ አራት አራት ወቅቶች ሰጥቶናል። አንዳንዱ ጋር እኮ ሁለት ግፋ ቢት ሶስት ነው። አራቱን የሚያይ በጣም ጥቂት ነው። ጥቅጥቅ ያለ ክረምት፣ ጥቅጥቅ ያለ የሞቀ እንትን ብቻ ነው የሚታየው። ሙቀፌ ነው ብዙ ቦታ ወዲያው ነው። እኛ እኮ አራት አራት ወር ከፋፍሎ መቼም እየኖርን አልታያለን ችግር ውስጥ የገባነን ግን ይሄ ሁሉ የመጣው በራሳችን ጥፋት ነው። ራስን ካለመፈለግ፣ ራስን ካለማወቅ የተመጣ ነው። አመሰግናለሁ። ሰዓሊ እሸቱ ጥሩነህ። በእርግጥ በአሁኑ ወቅት በአውሮፓውያኑ አቆጣጠር ይህ ወቅት በተለይ ለፈረንጆቹ መጸው ነው። ለእኛ ግን ጸደይ ነው። ደስታ ተክሎልድ አዲስ የአማርኛ መዝገበ ቃላት በተሰኘው መጽሐፋቸው ላይ እንዲህ አሉ። የአገሩን ቋንቋ ተምሮ ንባብ ከጽህፈት ሳያውቅ የአማርኛን ግስ በማቃለል ግእዝን ደግሞ በመናቅ የፈረንጅ ፊደል አጥንቶ ምን ቢያስተውል ቢራቀቅ፣ የሰው ወርቅ አያደምቅ አያደምቅ የሰው ወርቅ ብለዋል። በዚሁ የዛሬውን ዝግጅት የላብቃ። የዛሬ አስራ አምስት ቀን እንገናኝ። ንጉሴ አክሊሉን እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዩ ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ኮርን አት ቪኦኤ ኒውስ ዳትኮም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን አሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸውንን በዚሁ ተሰናበትን ሰላም ደህና አደሩ